ወደ ቀጣዩ የመጽሔት የመጽሔቱ እናልፋለን። በትላንትናው ዕለት በብራስልስ አውሮፕላን ጣቢያ የፈነዱትን ሁለት የአጥፍቶ ጠፊ ፈንጂዎችና በከተማይቱ እምብርት ከሚገኝ የባቡር ጣቢያ የፈነዳውን አንድ ሌላ ቦምብ ጨምሮ እስላማዊ ጽንፈኛ ቡድን አይሲል ለሦስቱም የቦምብ ጥቃቶች ኃላፊነት ወስዷል። ፈንጂዎቹን የለኮሱት ሁለቱ አጥፍቶ ጠፊዎች መንግስታዊው የቤልጅየም የዜና ማሰራጫ አርቲቢኤፍ እንደዘገበው ሀሊድ እና ብራሂም አልባክራዊ የተባሉ ሁለት ወንድማማቾች ከዚህ ቀደም በሌሎች ወንጀሎች ተጠያቂ የነበሩ ቢሆንም ከአሸባሪ ጋር የታወቀ የቀደመ ግንኙነት ግን አልነበራቸውም ብሏል። በጥቃቶቹ ሰላሳ አራት ሰዎች መገደላቸው እና ከሁለት መቶ በላይ መቁሰላቸው ተዘግቧል። የአሜሪካ ድምጿ ቪክቶር ቤት ያጠናቀረችውን ዘገባትን ተንተርሶ አሉላ ተከታዩን ይዞ ቀርቧል ላ የቤልጅየሙ ጠቅላይ ሚኒስትር ሻርልስ ሚሼል ትላንት ከቀትር በኋላ የአሸባሪዎቹን ጥቃት አስመልክቶ ባሰሙት ንግግር ይህን መሰል የነጻነት የዲሞክራሲና የሰው ልጆችን መሠረታዊ እሴቶች የሚጋፋ እጅግ ኋላ ቀር የክህደትና የጠላትነት ጎዳና ለመረጡ ሁሉ በአንድነታችን የምንጸናና የአናኗር ዘይቤያችንን ለማስጠበቅም በቁርጠኝነት የምንንቀሳቀስ መሆኑን ግልጽ ልናደርግላቸው እንሻለን ነበር ያሉት። ታሪካዊነቱ የተነገረለት የኪዩባ ጉብኝታቸውን ከማጠናቀቃቸው አስቀድሞ በትናንትና ዕለት ሀቫና ላይ ለኪዩባውያን ንግግር ያሰሙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማን በበኩላቸው ለጥቃቱ ሰለባ ቤተሰቦች ሐዘናቸውን ገልጠው በማንኛውም መልኩ ከጎናችሁ እንቆማለን ነው ያሉት። የጥቃቱን ፈጻሚዎች ህግ ፊት ማቅረብን ጨምሮ ወዳጃችንና አጋራችን የሆነችውን ቤልጅየምን ለመርዳት አስፈላጊውን ሁሉ እናደርጋለን። የየትኛውም አገር ዜጋ የዘርም ሆነ የእምነት ልዩነት ሳያደርግ ዓለም የሽብርን አስከፊ ነቀርሳ ከስሩ ለመገርሰስ የግድ አንድ ሊሆንና ሁላችንም አብረን እንድንሆን እንደሚገባ ይህ ሌላ አስታዋሽ ነው። ለደህንነታችን ጠንቅ የሆኑትን እነዚህን የዓለም ህዝብ ጸጥታ መናጋት ምክንያት የሆኑ ወገኖች ድል እንነሳለን። ለዩናይት ስቴትስ ምክር ቤት የኮሚቴ አባላት ንግግር ያሰሙት የመከላከያ ሚኒስትር አሽተን ካርተርም ጥቃቱን አውግዘው ጽንፈኛውን ቡድን ድል ለመንሳት የተያዘውን ጥረት ለማፋጠን መደረግ አለበት ያሉትን ጠቁመዋል። ብራስልስ ለበርካታ አስርታት የኔቶና የአውሮፓ ህብረት መቀመጫ የሆነች የዓለም መናኸሪያ ከተማ ናት። የሀገሮቻችንን ጸጥታ ለማረጋገጥ አሸባሪዎችን ለደህንነታችን አደጋ ከደቀኑበት ከየትኛውም ስፍራ በመደምሰስ የያዝነውን አስፈላጊ ጥረት አጠናክረንና በአንድነታችን ጸንተን እንቀጥላለን። ምንም አይነት የሽብር ጥቃት ጽንፈኛውን አይስልን የምናጠፋበትም ፍጥነት አያዘገየውም ወይም አያጓትትም። ቶም ሳንደርስ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና በእንግሊዝኛው ምህፃረ ቃል ሲኤስአይኤስ በመባል የሚታወቀው የስትራቴጂና የዓለም አቀፍ ጥናቶች ማዕከል የአደጋ ጉዳዮች ክትትል ፕሮግራም ዲሬክተር ናቸው። አውሮፓ ለዚህም መሰሉ ጥቃቶች ተጋላጭ ሆና ለረዥም ጊዜ ቆይታለች ያሉት ሳንደርስ በተለያየ የአውሮፓ ሀገሮች ራሳቸውን ከተቀረው ማህበረሰብ አርቀውና አፈንግጠውም የሚኖሩ ወጣቶች ትርጉም አዘል ሕይወት ይኖሩ ዘንድ መርዳት አክራሪነትን ለመዋጋት አንዱ ቁልፍ አቀራረብ መሆን አለበት ባይ ናቸው። በሁሉም መልኩ ከሌሎች ተነጥለውና ተለይተው ነው ያሉት። መሰረት ያለው የማንነት ስሜት አይሰማቸውም። ምክንያቱም ከሞሮኮውያን ወይም ከቱኒዚያውያን ወይም ከሱዳናውያን አልያም ከሌላ ወገኖች ከሆኑ ወላጆቻቸው የሚወለዱ ሁለተኛና ሦስተኛ ትውልድ ሊሆኑ ስለሚችሉ የወላጆቻቸውን ሀገር ማንነት አይላበሱም፣ ወይም ራሳቸውን ከዚያ የተወለዱና ያደጉበት ተቀባይ አገር አካል አድርገው አይቆጥሩም። ስለሆነም ሞሮኮዊነት ወይም ፈረንሳያዊነት፣ ቱኒዚያዊነት፣ አልያም ቤልጀማዊነት፣ ሱዳናዊነት ወይም ጣሊያናዊነት አይሰማቸውም። ያም ያን ያጡትን ማንነት ወደሚያበጅላቸው ለሚያኖራቸው ምክንያት ወደሚሰጡት ሌላ ወገን ወደሚያስጠጋ አንዳች ክፍት ቦታ ያመራቸዋል። የጸጥታ ጉዳዮች አዋቂው አያይዘውም በነኚህ አሰቃቂ ጥቃቶች ማግስት አውሮፓ በየአገሮቻቸው እየተካሄደ ያለውን ውጊያ በመሸሽ ከመካከለኛው ምስራቅና ሌሎች አካባቢዎች ፈልሰው የሚመጡትንም ሆነ ሌሎች ስደተኞች በጥገኝነት ለመቀበል የሚካሄዱት የማጣሪያ ሂደቶችና አቀባበሎች በእጅጉ ጥብቅ ታደርጋለች ሲሉ ግምታቸውን ሰንዝረዋል። ከዚያ ነዋሪ የሆኑትን ሌሎች ግን አሉ ሳንደርሰን ከዚያ ነዋሪ የሆኑትን ሌሎች ግን ተቀባዩን ማህበረሰብ በወጉ እንዲቀላቀሉና ራሳቸውንም የሚኖሩበት ህብረተሰብ አንድ አካል አድርገው እንዲቆጥሩ የሚያስችሉ ስራዎችን አስመልክቶ የተሻሉ ጥረቶች ያስፈልጋሉ።